ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዩ ሻምሃሪክ ሊጎብኙ። ምንም እንኳ የዲጂታል ትምህርት በ2020 በመላው ዓለም የተከሰተውን የኮሮና ቫይረስ ወረርሽኝ ተከትሎ በርቀት ትምህርት ሳቢያ በተማሪዎችና ወላጆች ዘንድ ገዝፎ ቢታይም በመማሪያ ክፍሎች ውስጥ የቴክኖሎጂ አሻራውን ካሳረፈ ዓመታትን አስቆጥሯል። የዲጂታል ስትራቴጂ ነዳፊዎችም ዘርፈ ብዙ በሆነው የቴክኖሎጂ ስርዓተ ትምህርት ቀረጻና ትውውቆች ላይ የበጀትና እውቀት መለ ፍሰት በማድረግ ዕለት ከለት በገሃዱ ዓለም እንዲሳለጥ ጥረቶች እያደረጉ አሉ የዛሬ ቃለ ምልልሳችን ርዕሰ አጀንዳም ይኸው የዲጂታል ትምህርት በዘመነው ዓለም ያለው ሚና ሲሆን ተጋባዥ ባለሙያችንም ነዋሪነታቸው በአገረ አሜሪካ የሆነውና በዲጂታል ትምህርት ስትራቴጂ ነዳፊ ከሆነ የቴክኖሎጂ ተቋም ውስጥ በዳይሬክተርነት እየሰሩ ያሉት አቶ ሞገስ ከልክሌ ናቸው ራሳቸውን በማስተዋወቅ ይጀምራሉ ሞገስ ከልክሌ እባላለሁ ከሰው ልጅ አደጉት ሸዋ ወቅት ነው። የአመጀማ ዲግሪን በኤሌክትሪካል ምህንድስ እና ከአዲስ አበባ ዩኒቨርሲቲ ቴክኖሎጂ ፋክልቲ፣ ከዛ ቀጥሎ የኢትዮጵያን አየር መንገድ ሰርቻለሁ። አብዛኛል እንደዛ ነው። ከዛ ወደ አዲስ አበባ ዩኒቨርሲቲ ለአጭር ጊዜ አስተምሬያለሁ። እዚህ ሀገር ከመጣሁ ጀምሮ ኢትዮጵያን ላይ ስራበት በነበረው በቴክኖሎጂ በዛውን የቀጠልኩበት እዚህ ሀገር በኮምፒተር ሳይንስ ከጆርጅ ሜይሰን ዩኒቨርሲቲ ከሚባል ተምሬያለሁ። ከጃኮል ሽማሌ ሚኒስት ደግሞ በማኔጅመንት ምሳድ ምስ ሁለት ልጆች እና አንድ ልጆች አሉኝ። አሜሪካ ውስጥ በቴክኖሎጂ እና በኤዱኬሽን ትልቅ የሚባል መልቲናሽናል ኮርፖሬሽን ውስጥ ዳይሬክተር ኦፍ ስትራቴጂ እና አርክቴክቸር በሚል ነው እየሰራውን ያለውት። አቶ ሞገስ በአሁኑ ወቅት ቴክኖሎጂ በዘመናዊ የትምህርት ላይ ያለው ሚና ወይም ጉልህ አስተዋጽኦ ከምን ደረጃ ላይ ይገኛል ማለት ይቻላል? አመሰግናለው ቴክኖሎጂ በአሁኑ ሰዓት ለትምህርት ዋነኛው ማስረቻው መንገድ ነው። ኮቪድ በሚባለው በሽታ ምክንያትም የቴክኖሎጂ መጠቀም ለትምህርት ከፍተኛ ሶት አድርጓል። እንደ ኢትዮጵያ ያላለ ደግሞ ሀገር ደግሞ ጥቂት የሆኑ ባለሙያዎች ባሉበት ሀገር ቴክኖሎጂ ያንን ለብዙ ውሃ ሊደርስ የማድረግ ከፍተኛ ቶታ የሚያደርግ ነገር ነው። እርስዎ ራሱ ተሰማርተው ያሉት ስትራቴጂካዊ በሆነ የትምህርት ነደፋ ዘርፍ ነው። በተለይም አሁን የኮሮና ቫይረስ ወረርሽኝ ካለበት ጊዜ ጀምሮ የዲጂታል ትምህርት ከፍተኛ ደረጃ ላይ እየተስፋፋ እየመጣ ነው፣ ተጽዕኖም እያሳደረ ነው። ከአንደኛ ደረጃ እስከ ከፍተኛ ተቋማት ድረስ ዲጂታል ቴክኖሎጂ በአንድ ስርዓተ ትምህርት ውስጥ በምን መልክ ሊዘረጋ ይችላል? በምን መልክ ተስፋፍቶ መሄድ ይችላል? በተለይ ከዩናይትድ ዩናይትድ ስቴትስ እርሶ ካሉበት ተሞክሮ አኳያ መልካም። ዲጂታል ቴክኖሎጂ በሚባለበት ጊዜ የተለያየ ዘርፍ አለው። የመጀመሪያው ብዙ ጊዜም ላይታይ ይችላል። አንደኛ ምንድን ነው ተማሪ መመዝገብ፣ ተማሪዎች የሚመዘገቡትን ትምህርት ውጤታቸውን፣ ተማሪዎች በራሳቸውን እንዲያዩት ማድረግ፣ የተማሪዎችን ፋይል ኤሌክትሮኒክ ወይም በኮምፒውተር መያዝ፣ በአጠቃላይ ተማሪ የሚያስፈልገውን ድጋፍ በቴክኖሎጂ ማገዝ ነው አንደኛው ዘርፍ ነው። ሁለተኛው ዘርፍ ቴክኖሎጂን ተጠቅመው ለተማሪዎች ትምህርት ማድረስ ነው። ይሄ ማለት ምንድነው? ተማሪዎች የሚፈልጉትን ማንኛውም አይነት የትምህርት ማስረጃ ወይም ደግሞ መጽሐፍ ወይም ደግሞ የተቀዳ ቪዲዮ ሊሆን ይችላል በቴክኖሎጂ ተጠቅሞ እሱ ማድረስ አለው። ከዛ በተጨማሪ ደግሞ አሁን እንደምናየው በዚህ በኮቪዱ ምክንያት ብዙ ትምህርቶች አስተማ አይነት ተማሪ አይን ለአይን ትምህርት ስለማይችሉ የተለያየ አይነት በቪዲዮ ኮንፈረንስም ይሆናል ተጠቅሞ ክላስሩም ውስጥ ሲሰጥ የነበረውን ክፍሉ ሲሰጥ የነበረውን ትምህርት ከውጭ ማድረግ ነው። ይህ እንደዚህ የሆነው በተለይ በአብዛኛው በሰለጥኖ ሀገር፣ በሽታውም በፊት የኦንላይን ትምህርት በጣም በሰፊ የነበረ እና አንዳንድ ቶች እንደውም ዩኒቨርሲቲዎች ሙሉ ለሙሉ በኦንላይን የሚያስተምርበት በተለይ በግራጁዌት ፕሮግራም በማሰብ በሚባለው በአንደር ግራጁዌት በኩልም ደግሞ ብዙ ትምህርት ኦንላይን እንደሚሰጥና ያ ደግሞ ሰፊ የሆነ ኢንፍራስትራክቸር ወይም ደግሞ መሰረታዊ የሆነ ልማት ስለሚያስፈልገው ተማሪው ጥሩ የሚባል ኮምፒውተር ያስፈልገዋል። ምክንያቱም ካለዚያ ኮምፒውተር ገብቶ ማየት አይችልም። ኮምፒውተሩ ጋር የሚያገናኝ ደግሞ ቆንጆ የሆነ ኮኔክቲቪቲ ያስፈልገዋል፣ ወይም ደግሞ ቴሌ አክሰስ ያስፈልገዋል። ከዚያ በተጨማሪ ደግሞ ያንን መረጃ ደግሞ የሚቀመጥበት ከኋላ ደግሞ አስተማሪዎች የሚያስገቡት ደግሞ ሲስተም ያስፈልገዋል። ብዙዎቹ በእርግጥ ጊዜ በጣም የሚፈጅ ናቸው፣ ግን አንድን ትምህርት በደንብ አድርጎ ለማስተማር በጣም የሚጠቅሙ ነገሮች ናቸው። በዚህ መሰረት ማስተማር ደግሞ ሌላ ተጨማሪ ምንድን ነው ከዚህ በፊት በቀላሉ ማድረግም አይቻል። ለምሳሌ አንድ አስተማሪ አንድ ነገር ቢያስተምር ክፍል ውስጥ ቴክኖሎጂ በምታገዝበት ጊዜ ያንን ቀርቶ ያንን ያመልጦ ተማሪ እንደገና ማዳመጥ ይችላል፣ ወይም ደግሞ ከቤቱ ወስዶ እንደገና መስማት ይችላል። ስለዚህ ዲጂታል ቴክኖሎጂ በመማር ሲባል ክፍል ውስጥ የሚሰጠውን ብቻ ሳይሆን ከዛም ውጭ ብዙ ነገሮችን የሚጨምር ስለሆነ ትምህርትን በሰፊም ለማደረስ ይጠቅማል። ሌሎች ሰዎች ከዚ በተጨማሪ ደግሞ ከአስተማሪ ጋር የሚጠፋውን ጊዜ ደግሞ በተለይ በሚጠቅም ነገር ማድረግ ይጠቅማል። በሌላ በኩል በዲጂታል ትምህርት ዘርፍ በርካታ ዩኒቨርሲቲዎች ኦንላይን ላይ ብቻ እስከ ድህረ ምረቃ ድረስ እስከ ማስመረቅ ደረጃ ላይ የሚገኙበት ነው። በአሁኑ ወቅት በምዕራቡ ዓለም በተለይም የዚህ የኮሮና ቫይረስ ወረርሽኝ መምጣት በመላው ዓለም በመከሰቱ እንደ ኢትዮጵያ ያሉ ሀገራትንም ተማሪዎች ራሱ ከትምህርት ውጭ አድርጓል። በዛ መሰረት ሆኖ ያነሱት አስፈላጊ የሆኑ የኮምፒውተር እና ጠንካራ የሆነ አቅም ያለው የኢንተርኔት ግልጋሎት ያስፈልጋል። በዚህ ለመቀጠል በተለይ ይህ ታዳጊ ለሆኑ አገራት እንደ ኢትዮጵያ ላሉ አሁን ካሉበት ወደፊት ተራምዶ ከሌላው ጋር እኩል ለመሆን ምን ማድረግ ያስፈልጋል? አሁን ባሉበት ሁኔታ ላይስ ምን ያህል ተጎድተዋል ማለት ይቻላል? ትምህርት በአጠቃላይ ቅድም እንዳልኩት መሰረታዊ አስፈላጊ ነገሮቹ ብዙ ነገር ይፈልጋሉ። ኢንፍራስትራክቸር ወይም ሀርዶ የሚባለው በአችሉ ጊዜ በተወሰነ መንግስት ቢሆን ገዝቶ ተማሪም ገዝቶ ሊቀርብ የሚችል ነገር ነው። ሌሎቹ ግን ትልቁ ነገር ምንድን ነው? አስተማሪዎቹ ራሳቸው እንዲህን ቴክኖሎጂ ተጠቅሞ ማስተማር እንዲችሉ ማስቻል፣ ተማሪዎችም ራሱ እየዚህን የኮምፒውተር አጠቃቀሙን እውቀታቸው መማር እንዲችሉ ለማድረግ፣ ከዛም ከምንም በላይ ደግሞ ይህን አይነት መሰረታዊ ማስተማሪያውን ቴክኖሎጂን በሀገር ውስጥ ደግሞ እንዲሆንና ውጭ ሀገር ካሉ ቴክኖሎጂ ጋር ብዙም ዲፔንድ ወይም ደግሞ ጥገኝነት ሳይኖሩ ራሱ እንችሎ ማድረግ በሰፊ ደረጃ መሰረት ያለባትና ወደፊትም ቢሆን ሀገሪቷን ለሚያደርጋት ከሌላው ሀገር ሉ ለመደረግ የሚያስፈልጋት ዋናው ቅድመ ዝግጅቱ በዚህ ላይ የሚደረግ ከፍተኛ የሆነ ኢንቨስትመንት ወይም ደግሞ ሀብት ነው። በጥራት እንደሚታየው ምንድን ነው፣ እዚህም ሀገር በብዛት የሚነገረው ለትምህርት አክሰስ ማድረግ። አክሰስ ማለት ብዙ ሰዎች የመማርድ እንዲያገኝ ማድረግ ትልቅ ነገር ነው። ምክንያቱም ተሰጦ ያላቸው ሰዎች በመላ ዓለም አሉ። ክህሎት ወይም ደግሞ ተሰጦ በዓለም ላይ እኩል የተከፋፈለ ነው የሚል ጥናት ያለው፣ ግን ወደ ትምህርት ግን እድል ኖሮት ግን የሚማሩ ግን ጥቂቱ ነው። በተለይ እንደ ኢትዮጵያ ያለው ሀገር ከዛ አንጻር፣ እውነቱን ለመናገር ከኮሮና በፊት አንዳንድ መረጃዎች ማየት ሞክሬያለሁ። በከፍተኛ ደረጃ ለማዳረስ ተሞክሯል። እያየሁት በነበረበት ጊዜ ከአነበብኩት፣ በአስራ ዘጠና አንድ ወደ ሰላሳ አራት ሺህ ተማሪ ብቻ ነበረ ኮሌጅ ይገባ የነበረው፤ በሁለት ሺህ አስራ አራት ወደ ሰባት መቶ ሀምሳ ሰባት ሺህ ተማሪ ደርሰዋል። ይሄ ወደ ሁለት ሺህ በመቶ ፐርሰንት የጨመረ ነው። በጣም የሚደገፍ ነው። ቢኮዝ አገሪቷ በከፍተኛ ደረጃ የተማር ያስፈልጋል ከሆነም ግን ከትምህርቱ ጋር አብሮ ደግሞ ጥራቱ መሄድ አለበት። ጥራቱ ከሌለ ጥራቱ ትምህርቱ ደግሞ በሚጠበቀው መሰረት መሰረት ካላሟላና ያንን ያህል ብቁ ዜጋ ካላተረፈ መጨረሻም እንደገና መማር ስላለባቸው እሱ ላይ ከፍተኛ ስራ እንደሚያስፈልግና ለዛ ደግሞ ቴክኖሎጂም ራሱ ከፍተኛ የሆነ ሚና እንዲጫወት ማድረግ እንደሚቻል ነው። ለምሳሌ በዚህ ሀገር አዳፕቲቭ የሚባል አንድ ተማሪ አንድ ጥያቄ ብሰጠው የማይችለውን ነገር ኮምፒውተሩ ራሱ ምን ላይ ነው እውቀት ያለው ብለው ደጋግመ በመጠየቅ እስኪያቆ ድረስ የሚያደርግ ነገር አለ እና ዲጂታል ቴክኖሎጂ በሚባልበት ጊዜ ኮምፒውተር ነገር ብቻ ሳይሆን በግንባር ሲያስተምሩ ማስተማር የማይቻሉ ብዙ አይነት ተጨማሪ ጥቅሞች አሉ። ከዛ አንጻር በከፍተኛ ደረጃ ቢሰራበት ለሀገሪቷም ከፍተኛ የሆነ ለውጥ ያመጣልም። ከብዙ ዘርፍ አንጻር ደግሞ ወደፊት ለምናስበው እድገት ምሰሶ ነው ብዬ አስባለሁ። አሁን እንዳነሱት በተለይም የትምህርት ጥራት ጉዳይ ብርቱ የሆነ አነጋጋሪ ነው በየትኛውም ዘርፍ በምዕራቡ ዓለምም እስካሁን ድረስ አንዱ ሁነኛ አጀንዳ ነው። በተለይም በእስያኖች ዘንድ ቻይና፣ እና ኮሪያ፣ ሆንኮንግ የመሳሰሉት ወደፊት በመቅደም ላይ ይገኛሉ። በአሁኑ ወቅት በተለይ ትምህርት ጥራት ሲባል በምን በምን ዘርፍ ነው መመዘኛዎቹ ምንድን ናቸው? በአሁኑ ወቅት ጽጽሮች በአሜሪካና በታዳጊ ሀገሮች ኢትዮጵያን በተለይ በተመለከተ በምን ደረጃ ላይ ይገኛል? የትምህርት ጥራትንስ ከፍ ያለ ደረጃ ላይ ለማድረስ ምን ምን ነገሮች በተማሪዎች በመምህራን እና በፖሊሲ ቀራጮች ዘንድ ሊተገበር ይገባል ይላሉ? ጥራትን በተመለከተ እንዳጋጣሚ የሆነው ሁለቱም ሀገር በአሜሪካም ሀገር በኢትዮጵያም በአንደር ግራጅ በመጀመሪያ ዲግሪ የመማር ዕድል አግኝቻለሁ። ሁለቱንም ጊዜ ትራዲሽናል ማለትም፣ በትክክለኛው ከማትሪክ ነጥብ አምጥቶ ከገቡት ተማሪዎች ጋር ነው ልማር የቻልኩት እና እኔ በተማርኩበት ጊዜ ኢትዮጵያ የነበረው የትምህርት ጥራት እዚህ ሀገር ከነበረው ጋር ሲነጻጸር ነው ብዬ ነው የማምነው። ይሄ ማለት በጣም ረዘም ያለ ጊዜ ነው፣ በኤርሊ ናይንቲ ማለት ነው። አሁን ግን በቀጥታ ይሄ ነው የምል እንትን መረጃ ባይኖረኝም አንዳንድ ከተለያዩ ቦታዎች ከምሰማቸው በተለያየ ቦታ ላይ ሰዎች ጽፈዋች ከማያቸው ነገር ላይ ለምሳሌ የእንግሊዝኛን ቋንቋ በውስጥ በከፍተኛ ደረጃ ትልቅ የሆነ ስራ የሚፈልግ ከታች ጀምሮ ወጣቱ ልጅ እንግሊዝኛ ተጠቅሞ ቋንቋ አንድን ነገር መጣፍ እስከሚችልበት ደረጃ የማስተማር ከፍተኛ ልዩነት እንዳለ ለመረዳት ይችላለ። ይህንን ከአካባቢ ከማያቸው አንዳንድ ቦታ ላይ በየ ሊንክደን ፕሮፋይል ላይ ገብቼ ከማቸው ከአንዳንድ ሰዎች ከሚጽፉት ከምንሳየው ብዙ ነገር ከፍተኛ ደረጃ ስራ እንደሚጠብቅና ያ ደግሞ ወደፊትም ኢትዮጵያ ከሌሎች ሀገሮች ጋር በተለይ አሁን ቅድም ሜንሽን ካረካቸው በኤሽያ ካልካቸው የውጭ ስራ እያገኙ ነው። አሁን ብዙዎቹ አውትሶርሲንግ የሚባል በፈረንጅ ሀገር ስራ የነበረውን ስራ በጣም የጉልበት ዋጋ ውድ ስለሆነ ወደ ህንድ፣ አሁን ደግሞ ህንዱ ሲሆን ደግሞ ወደ ፊሊፒንስ እየላኩት ነው እና ልክ የጨርቃጨርቆውን ቴክኖሎጂ ኢትዮጵያ እንደመጣው ወደፊት የቴክኖሎጂን ስራ ወደ ኢትዮጵያ ሊመጣ ይችላል። ምክንያቱም እነዚህ ሀገሮች በሚያደርጉበት ጊዜ ይህንን የሚልኩ ሀገሮች ዋጋ ወደ ቀነሰበት ስለሚሄዱ እና ያንን ዝግጅት ለማድረግ በከፍተኛ ደረጃ በሂሳብና በእንግሊዝኛ ትምህርት ላይ ማርቲን እንግሊሽ ትኩረት ሰጥቶበት፣ በተለይ ወጣቱ ከታች ጀምሮ መሰረት ቢይዝ ለውጥ ያመጣል። ከዛ በተጨማሪ ለሀገሪቷ ደግሞ ካለችበት ነባራዊ ሁኔታ ትልቅ ለውጥ ያመጣል የምለው በዚህ ሀገር እስቴም ነው የሚባለው ሳይንስ፣ ቴክኖሎጂ፣ ኢንጂኒሪንግና ማቴማቲክስ ፕራክቲካል የሆነ መሰረታዊ የሆነ እዛው ባለው ኢንዲጂኒየስ የሆኑ ውስጥ ሀገር በቀል በሆነ ቴክኖሎጂ ላይ ከፍተኛ የሆነ ድጋፍ የተደረገላቸው ብዙ ነገር ሀገሪቱ ታብራት አንችላ በራሷ ፈጠራ በራሷ ዜጎች ባሉ ሰዎች ራሱን የመቻል ትኩረት ተሰጥቶት በተለይ በዩኒቨርሲቲ አካባቢ ያሉት ቦታዎች እንደ ኢንኩቤተር ነው የሚባሉ ዜጋ ተበረታተው ያንን አይነት ባህል ቢዳብር በረዥም ጊዜ አገር ሰራፍ እንችላ የራሴ የምንለው ከታች ጀምሮ የተገነባ ቴክኖሎጂ ሊሆን ይችላል እና ከዚ አንፃር ይሄን ሁሉ ለማድረግ የሚቻለው ግን መሰረቱ ከታች ጀምሮ መገንባት ያለበት ስለሆነ ዋናው መሰውሰው ጥራት ነው። እና ጥራቱ የተማረ ዜጋ ከሌላ ሀገር ካሉ ሰዎች እኩል ሆነው፣ ሌላም ሀገር ብሄድ መስራት እንዲችል የሚያስችለው እዛም ያለው ደግሞ ሌላው ሀገር የተፈጠረውን ነገር እኩል የመጽሐፍቶችን አንብቦ መፍጠር የሚችልበት እዛ ደረጃ ማድረስ ለወደፊቱም ለአገሪቷ ከፍተኛ የሆነ የእድገት ጓስ ነጠብ ያስባሉ። አሁን አንዱ ካነሱት ጠቃሚ ጉዳይ በተለይም የቋንቋ ጉዳይ ነው። ይሄ ብዙ አከራካሪ ነው። ባለፉት ቃል ቀድሞው የደርግ ስርዓት ጀምሮ ኢትዮጵያ ውስጥ ከአንደኛ ደረጃ እስከ ከፍተኛ ዩኒቨርሲቲ ተቋማት ድረስ በአማርኛ ቋንቋ ለማስተማር ቅድ ነበር። ልክ እንደ ቻይና፣ ኮሪያ፣ ጃፓን፣ ምራሻ የመሳሰሉት ሀገራት ራሳቸውን ችለው በራሳቸው ቋንቋ በመማራቸው ሀሳባቸውን መግለጥ በመቻላቸው የማሰቢያ ቋንቋቸው የሆነው የአገርኛ አገር በቀል ቋንቋ ላይ በመጠቀም ከፍተኛ ደረ ያደርሰዋል ደርሰዋል። ይህም አጀንዳ ሲገፋ ነበር። እንግሊዝኛ ልክ እንደ አንድ ትምህርት ሰብጀክት ሆኖ ብቻ ቢሰጥ አንድ ጥሩ ነገር ነው ከሌላው አለም ጋር ለመግባቢያና ለመገናኛ ከዛ ባሻገር ግን በዛ መልክ ቢሆን በሚል ለዛም አቻ የሆኑ የቴክኖሎጂ ቃላቶችን እንደዚሁ መጀመሪያ ማዘጋጀት እንደሚፈለግ ተሞክሮ ሙከራ ተደርጎ በርካታ ቃላቶችም እንደዚሁ በመዝገበ ቃላት ደረጃ ተተርጉመው ነበር። ያም እንደሚሆን አሁን እንደ ካልኩለስ የመሳሰሉ ውስብስብ የሆኑ የ የሂሳብ ስሌቶችን በአማርኛ ቋንቋ ተርጉሞ ማስተማር እንደሚቻል ሁሉ አንድ ሁለት ፕሮፌሰሮች እንደዚሁ ወደ አማርኛ ካልኩለስ መልሰው ለህትመት አብቅተዋል። ጉልበት አለው ቋንቋው እና ይህ በተለይ ከአንደኛ ደረጃ እስከዛ ድረስ በአገር በቀል ቋንቋ ቢሰጥ ምን አይነት ለውጥ ለማምጣት ይቻላል ኢትዮጵያ ውስጥ ያን አለማድረጉ በተለይ የቋንቋ ፖሊሲ ከትምህርት ዘርፍ አኳያ ኢትዮጵያ ውስጥ ወደ አገር በቀልነት አለመገፋቱ ምን ያህል የተማሪዎቹን ትምህርት ጥራት ደረጃ አጉሎታል ማለት ይቻላል። ዩኒቨርሲቲ ውስጥ ያሉ አስተማሪዎችም ጭምር በእንግሊዝኛ ቋንቋ ችሎታቸው ውስን መሆኑ፣ አንዳንዴም ከደረጃ በታች የሆነ መሆኑ ይነገራል። በበርካታ ዩኒቨርሲቲዎች በራሳቸው በመምህራኑም ሆነ በዩኒቨርሲቲ ፕሬዚደንቶች ይህ ጉዳይ በተደጋጋሚ እየተነሳ ነው። የቋንቋ ፖሊሲን አስመልክቶ ምን መደረግ አለበት ከትምህርት ዘርፍ ይላሉ? ካልሆነስ ጉዳቱ ምን ያህል የከፋ ይሆናል? በሁለት ነገር ነው ባየው አንደኛው በአሁኑ ሰዓት በከፍተኛ ደረጃ በኮሎጅ ተመርቆ በቂ የሆነ የማይባል የእንግሊዝኛም የሆነ እውቀት ሳይኖረው የተመረቀ በዛ አምጣት አለ። ያንን ኢንተርቨንሽን ወይ ደግሞ እዚህ ሀገር እንደሚባለው ከልሶ ማስተማር የሚያስሉ ሁኔታ ይታየኛል። ምክንያቱም ለእነዚህ ሰዎች ቋንቋው ራሱ ትምህርቱን በደንብ እንዳይገነዘቡ፣ በራሳቸው አንብበው እንዳይረዱት መሰናክል ሆነባቸዋል። ስለዚህ ይሄ ቀላል የማይባለው ቁጥር ያንን ቢያውቀው ከፍተኛ ጥቅም ያገኛሉ። ከዚህ በተጨማሪ በሀገር አቀፍ ቋንቋ ማስተማር የሚለው በሀሳብ ደረጃ በጣም ጥሩ ሀሳብ ነው። ነገር ግን ረዘም ያለ ጊዜ ሊፈጅ ይችላል። ብዙ እንደተባለው መጽሐፍ የጻፉ ሰዎች አሉ። ያንን ሀሳብ መራመድ የሚችል ሰዎች አሉ። ሁለቱን ግን አስኪዶ በተለይ ለመግቢያ በሚያገለግለው መንገድ ተማሪዎችም በተለይ ቱተሪንግ ካለው ሌክቸር ካለው በሚገባቸው ቋንቋ ማስተማሩ በጣም መልካም ነው። በምሁራን ደረጃ ደግሞ በብዛት ብዙ ሪሰርች የሚደረገው ዶክመንት ወይ ደግሞ መረጃ ሌላ ሀገር ቋንቋ ሆኖ ስለሚገኝ እሱንም በከፍተኛ ደረጃ ተተርጉሞ ለተማሪ ደስ በማድረግም በሁለቱ ማጠጫ ተይዞ ቢታይ መልካም ነው ላለው እንዳልኩት አሁን ላለው ችግር በዚህ ሰዓት ብዙ ሰዎች በተለይ በቋንቋ ላይ በበቂ መሰረታዊ እውቀት ሳይኖራቸው ከክፍል ክፍል አልፎ እስከ መመግ ደረሱት ከፍተኛ የሆነ መሰናከላቸው የሚሆነው ራሳቸውን ችለው ራሳቸው ተምረው ራሳቸው ተመራምረው ውጤ ለማድረግ በአብዛኛዎቹ ድጋፍ ስለሚፈልጋቸው ለእነሱ በሚገባቸው ቋንቋ ማስተማሩ መልካም ነው እያስባለሁ። ከዚ በተጨማሪ ግን አሁንም ቢሆን ያው ከውጭ አገር ጋር ያለው ግንኙነት በብዛት በተለይ በእንግሊዝኛ ስለሆነ እሱንም እኩል ያህል ተማሪው መሰረት የያዘ ስር የሰደደ ከዚህ እንደነበረው ቢማሩ በሁለቱም ይጠቅማሉ ለማስበው። ሌላው በተለይም አንዱ በግል በራስ ጊዜ ከመማር አኳያ ከክፍሉን አዛንቆ ወይም ፍሊፕድ ክላስሩም በሚል ምዕራቡ ዓለም በሚታወቀው ትምህርት አስጣጥ ሁኔታ ወይም የመማር ስልት ያ ምን ያህል ጠቀሜታ ያለው ብዙዎችን ያነጋግራል። በጎጂ ጎኑም በጠቃሚ ጎኑም የመወያያ ርዕስ ነው። ያ በሀገር አሜሪካ በምን ሁኔታ ላይ ነው በአሁኑ ወቅት የሚገኘው? ከዛስ ምን አይነት ተሞክሮዎችን መቅሰም ይቻላል? እንደ ኢትዮጵያ ላሉ ታዳጊ ሀገራት ይበጃል። ይሄ ስሊፕ ክላስ የሚባለው ምንድን ነው? ለምሳሌ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ በነበረበት ጊዜ አንድ አስተማሪ ገብቶ ለተማሪው በብላክቦርድ ላይ ኖት ይጽፋል። ተማሪው ያንን ይገለብጣል። ከዛ በሰረት ተማሪው ፈተና ተዘጋጅቶ ይፈተናል። ፍሊፕ ክላሱን በሚለው ጊዜ ግን ምንድን ነው የሚሆነው? አስተማሪው አስቀድሞ መረጃውን ለተማሪ ይለቅላቸዋል። ለተባለው ቴክኖሎጂ አለ። ተዘጋጀው የመማሪያ ማቴሪያል ኦልሬዲ ተዘጋጅቶ ተቀምጧል። ያንን ከነበረ በኋላ ተማሪው ክፍል ውስጥ መጥቶ የሚመጣው ጥያቄ ለመጠየቅ ነው። ትልቁ ጥቅሙ ምንድን ነው? በተለይ እንደኛ ሀገር በከፍተኛ ደረጃ የመምህራን እጥረት ባለበት ቦታ አብዛኛው ተማሪ በራሱ አብዛኛውን ስራ ከሰራ በኋላ ከመምህሩ ጋር የሚያደርገው ግንኙነት ከተዘጋጀ በኋላ ነው እና ይሄ ያንን ነገር ለማዳረስም ከፍተኛ ጥቅም አለው። አንዳንድ ቦታ ለምሳሌ በአንዳንድ የትምህርት ዘርፎች ላይ ሁሉም ዩኒቨርሲቲ በዛ ትምህርት የሚያስተምር መምህር ከሌለውም አንድ መምህር ሰኞ፣ ሮብ፣ አርብ አንድ ዩኒቨርሲቲ ቢያስተምር አንደኛ ማክሲንግ ቢያስተምር የመማሪያውን ሞዳሊቲ የሚባለው ነገር አስጣጡን በመቀየር በጥቂት አስተማሪዎች ብዙ ተማሪ ማድረስ ይቻላል እና ዋናው ዓላማ ምንድነው? ተማሪው ተዘጋጅቶ መጥቶ ከአስተማሪ ጋር የሚያደርገው ግንኙነት በሚገባው እንጂ የአስተማሪ የሚጽፈውን ለመገልበትና በዛ ጊዜ እንዳያባክምና በጣም ከፍተኛ ጥቅም ያለው ነው ለትምህርት ጥራት። ቅድም ያነሱት ስቲም ወይም ሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ እንደ አንድ አዲስ የትምህርት ዘርፍ ቋንቋ ተደርጎ በየቦታው በየጊዜው ይነገራል። እዚህ አውስትራሊያም ሆነ ገር አሜሪካ ይህንን አስመልክቶ ቅድም እንደተነሳው በተለይ በዚህ በሳይንሱም ሆነ በቴክኖሎጂ በኢንጂነሪንግም ሆነ ማቴማቲክስ ዘርፍ ከፍተኛ ደረጃ ላይ እየደረሱ ያሉት በስኮላርሺፕም መጥተው ወይም በግላቸውም ለመማር ምዕራቡ ዓለም ውስጥ መጥተው እንደገና ሀገራቸው ውስጥም በብዛትም በጥራትም የሚመረቁት የእስያን ተወላጆች ናቸው። በተለይም ቻይናና ኮሪያ፣ ጃፓን የመሳሰሉት ሀገሮች አሁን ቀደሙ የሄዱ ነው በብርቱ ተፎካካሪም በመሆናቸው የሌላው ቀርተው የዓለም አቀፍ ፖለቲካን ሚዛን በራሱ ወደዛ እንዲያጋድል እስከ ማድረግ ደርሰዋል። የኢኮኖሚ አቅማቸው የበረታ በመሆኑ በነህ ዘርፍ ተፎካካሪ መሆን የማይችል አገር ወደፊት ተስፋው በጣም የጨለመ ነው የሚሆነው እና በዚህ ዘርፍ ተፎካካሪ እንዲሆኑ ታዳጊ ሀገሮች ምን አይነት ፖሊሲዎች ከወዲሁ የትምህርት ሚኒስቴር ወይም ሆነ ከፍተኛ ዩኒቨርሲቲዎች ወይም ከሀገራችን ጀምሮ ስቴም ዘርፍ ምን ሊደረግ ይገባል? አውስ ይሄ ስቴም የሚባለው በተለይ እንደ ኢትዮጵያ አይነት በታዳጊ ሀገር ከፍተኛ አስተዋጽኦ የሚያደርግ የትምህርት ዘርፍ ነው። ምክንያቱም አንድን ሀገር ሊቀይር የሚችለው በተለይ በማደግ ላይ ያለ ሀገር ራሱን የቻለ የቴክኖሎጂ ካፓቢሊቲ ሲኖረ ነው። በቴክኖሎጂ ደረጃ ራሱን አቁም ሲኖረ ነው። ቴክኖሎጂ በተለያየ ዘርፍ ነው። አንተ ቅድም ያልከዋለ ለምሳሌ በዚህ በሳይበር ሴኪዩሪቲ ብንሄድ አንድን መረጃ ልጥ አድርገን ነው ሌሎች ሰዎች አግባብ የለው መንገድ እንዳያገኙት ማድረግ የሚለውን ከዛ አንጻር ብታየው አብዛኛው ነገር የሳይበር ቴክኖሎጂ በሂሳብ ላይ የተዘርኮዘ ነው። ክሪፕቶግራፊ የሚባል አንድን ነገር ቁጥሮችን ቦታ በመቃየ ያደረገ ቴክኖሎጂ ላይ ያደረገ ነው እና በዛ ደረጃ በዓለም ደረጃ ራሱ በጣም በጣም በጥቂት ሰው ብጥቂት በሚባል እውቀት ባላቸው ሰዎች ያለ ነገር ስለሆነ ኢትዮጵያ እንደ ሀገር በአጭር ጊዜ በከፍተኛ ደረጃ ተደውጾ ለማድረግ ትችልበታለች ብዬ አንዱ የማምነው በዚህ ፊልድ ነው። ምክንያቱም ቅድም እንዳልኩት ፈረኖች እዚህ አባባል አለ። ታለንት በእንግሊዝኛ በለው ብዬ ነው። ታለንት ኢኩሊ ነው ዲስትሪት የተደረገው ለኦፖርቹኒቲስ ኖት የሚል አለ። በአማርኛ ምን ማለት ነው? ተሰጥ እኩል የተከፋፈለው ግን ለትምህርት ለማግኘት እድሉ ግን እኩል አደለም ይላለ። ኢትዮጵያ ውስጥ በጣም ብዙ ከምናየው እዚህ ሀገር በተለያየ ቀደምት በታሪክም ከምናውቀው ብዙ ነገር ሊሰራ የሚችል ከወጣቱ አለ ያ እንዲሆኑ ሳለ በዚህ ላይ ተሰክሮ ሰጥቶት ከፍተኛ የሆነ ድጋፍ በተለይ በፖሊሲ ደረጃ ከመንግስት ማንጻር ትላልቅ ከተባሉ አሜሪካ ካሉ ዩኒቨርሲቲዎች ጋር በገጽ ሌክቸር ሊሆን ይችላል። ዩኒቨርሲቲ ተማሪዎች ቢ አንድ ኮርስ ወይም ሁለት ኮርስ ከዚህ ሀገር ካሉ ፕሮፌሰሮች በሪሞት ሊሆን ይችላል እንዲማሪ ቢደረግ በከተጀ ለሀገሪቷ ወደፊት ለምታስበው የቴክኖሎጂ ለውጥ ያመጣል። ይሄ ተጨማሪ አገርቷ ካሰበችው ከእርሻ ጋር በተገናኘ ከአግሮ ፕሮሲንግ ጋር በተገናኘ ቴክኖሎጂ በኩል መኬድ አለበት። ምክንያቱም ኢኮኖሚው ከእርሻ ወደ ሜካናይዝ እርሻ በሚሄድበት ጊዜ ብዙ ሰው በአሁን በዚህ ሰዓት በግብርና የተማራ ወጣት ወደ ሌላ ቦታ መሄድ አለበት እና አንዱ ሊሄድበት የሚችለው ቅድም እንዳልከው በቴክኖሎጂ ነው። እዚህ ሀገር ለምሳሌ አብዛኛው ስማር የሚፈልገው በሶሻል ሳይንስ በሚልት ነው። ይህ እንደምትለት ቴክኖሎጂ፣ ሳይንስ፣ ኢንጂኒሪንግ ማቴማቲክስ ላይ በጣም ተመራጭ አይደለም። ብዙ ጊዜ የውጭ ሀገር ተወላጆች ናቸው ለዚህም ነው በትላልቅ የሚባሉ የዚህ ሀገር ድርጅቶች ውስጥ ስራ አስኪያጆች ሆነው በከፍተኛ ደረጃ ያሉት ብዙ ጊዜ እኔም ራሴ የማገኛቸው ብዙዎቹ ውጭ ሀገር የተወለዱ ናቸው። እስከ ግማሽ ድረስ ውጭ ሀገር የተወለደ ዜጋ ነው የዚህ ሀገር ትልልቅ የተባለው ቴክኖሎጂ ካምፓኒ የሚያንቀሳቀሱት። ወደኋላ የተማረ ብለህ ስታጠና ኮምፒውተር ሳይንስ፣ ሬቲካል ኢንጂነሪንግ፣ ከቴክኖሎጂ ጋር በተገናኙ ፊልዶች ናቸው ወይም ከሂሳብ ጋር በተገናኘ ና ያ ለሀገሪቷ ከፍተኛ የሆነ ለውጥ ያምጣብ እያስባለው ያለማድረግ ግን በዚህ ደረጃ ትምህርቱ በሰፊው እንዲሰጥ ለትምህርቱ መማር የሚያስፈልገውን መማሪያ መዘጋጀቱ በሰፊው እንዲስታፉ ትምህርቱ ደግሞ ቤንችማርክ እንዲደረግ። ቤንችማርክ ማለት ከሌላው ሀገር አንድ ሰው ኢትዮጵያ ያለ ልጅ የዚህን ሀገር መልቀቂያ ፈተና እዚህ ሀገር ሳት የሚባላለ የስታንዳርዳይዝ ኤግዛም ነው። ስታንዳርዳይዝ ሆነ ፈተና ነው። የኢትዮጵያ ሶርታ ክፍል ተማሪ ቢወስደው ምን ያህል ያመጣል የሚለውን አይነት ራሱ ከሌላ ሀገር ጋር ተገነዛቢ ወስደው ፈተና ሊቀጠልበት ከፍተኛ አሁን ራሱ ተሰማርተው ያሉት በአንድ ትልቅ ኩባንያ ውስጥ በዚሁ በትምህርት ዘርፍ ነው የሚገኘው። ከቴክኖሎጂ ጋር ተያይዞ ባለ ትምህርት ስትራቴጂ ነዳፊ በሆነ ድርጅት ውስጥ ነው በዳይሬክተርነት እየሰሩ ያሉት። እንደ እርሱ ያለ በዚህ ዘርፍ የተሰማሩ ኢትዮጵያውያን በተለይም ቴክኖሎጂ ወደ ሀገር ለማስተላለፍ የዩኒቨርሲቲዎችንም ሆነ ሌሎች ከአንደኛ እስከ ሁለተኛ ደረጃ ያሉ ትምህርት ቤቶችንም ቢሆን በጥቅሉ ኢትዮጵያን ስርዓተ ትምህርት ከቴክኖሎጂ ጋር እንዲጎለብት ለማ ማድረግ አሁን ምን አይነት ጥረቶች ያደርጋችኋል? ምን አይነት እገዛዎችስ በተባበረ መንገድ ወደ አገር ቤት ቴክኖሎጂን ለማስተላለፍና ስርዓተ ትምህርቱን በዛ መልክ ለመቅረጽ እገዛ እያደረጋችሁ ነው? ወይም ወደፊት ለማድረግስ ምን አይነት እሳቤዎች አለ በርሶ ዘንድ? እንደ ምሳሌ በግሎ በግሌ ምንድነው በአይነ ያየሁት ነገር፣ ቴክኖሎጂ ከፍተኛ የሆነ ለውጥ እንደሚያመጣ። ለምሳሌ አንዱን እንደ ስትራቴጂ እኔ እራሴ የነደፍኩት ወደ አንድ መቶ ሺህ ተማሪ ማስተማር የሚችል ሲስተም ነው። ይሄ ሲስተም ውስጥ ብዙ ተማሪዎች በተለያየ ጊዜ ሊስተናገዱ ይችላሉ። ዋናው አላማ ምንድን ነው? ሲስተሙ ተማሪዎችን የመማርና የማስተማር ሂደቱን በቀላሉ እንዲያደርጋቸው እንዲያደርግላቸው እና ኦርጋናይዝ በተደረገ መንገድ አስተማሪዎች ትምህርታቸውን ሌክቸራቸውን ማዘጋጅተው ተማሪዎች ደግሞ ተዘጋጅተው አሰስትመንት እንዲያደረጓቸው፣ አሰስትመንት ማለት ኦንላይን ገብተው ፈተና መውሰድ እንዲችሉ፣ ከዛ በተጨማሪ ደግሞ አብዛኛውን በተለይ አንዳንድ ትምህርቶች ላብ ይፈልጋሉ። ላብ ማለት አንድ ሰው ለምሳሌ ኮምፒዩተር ፕሮግራሚንግ የሚያስተምር ከሆነ ፕሮግራሙ ጽፎ ፕሮግራሙ ግሬድን መደረግ አለበት። ከዛም አንጻር ራሱ በተለያየ ሙያ ኦልሞስት፣ በኬሚስትሪም፣ በፊዚክስም፣ በባዮሎጂም በሁሉም ቦታ ላይ ዲጂታል የተደረገ ነው አሁን ያለው። ከዛ አንጻር እኔ በግሌ በራሴ በኩል የተወሰነ ነገር ልሰራ አስቤያለሁ። ኢትዮጵያ ውስጥ በአሁኑ ሰዓት ምን እንዳለ የሚለውን በቀጥታ መረጃ ባይኖረኝም ግን ከሰዎቹ ሄጄ ለመዳት አስቤያለሁ። አቶ ሞገስ ከልክሌ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።